ረድኤት ታደሰ ትባላለች። ረድኤት ከአዲስ አበባ ዩኒቨርሲቲ ስነ ህንጻ ተምራ ከተመረቀች አራት ዓመት ሆኗታል። ገና ከልጅነቷ ጀምሮ ተወልዳ ባደገችበት በሐዋሳ ከተማ በመኖሪያ ግቢያቸው ውስጥ ፍራፍሬዎችን በመትከል ከአትክልቶች ጋር ቁርኝት እንዳዳበረች ትናገራለች። ካደገች በኋላ የፕላስቲክ ፌስታሎች በአየር ንብረት ላይ የሚያመጡትን ጫና ስትረዳ ደግሞ ለዚህ ነገር መፍትሄ ለመፈለግ ከአጋሯ ህሊና ታደሰ ጋር በመሆን የተለያዩ ሙከራዎችን አድርጋለች። በዚህ ሂደት ውስጥም ተመልሶ በጥቅም ላይ መዋል የሚችል የወረቀት ቦርሳ ያዘጋጁ ሲሆን ይህን ቦርሳ ልዩ የሚያደርገው አገልግሎቱን ሲጨርስ የለማ መሬት ላይ ተጥሎ የተለያዩ የአትክልት አይነቶች ሆኖ መጽደቅ መቻሉ ነው። ወዳደኤት ተተክሎ ስለሚበቅለው ቦርሳ አጀማመር እንዲህ ታስረዳለች። እኔ ማለት ተወልጄ ያደኩት አዋሳ ነው። ከሶስት ቤቶች ጋ ነው ያደኩት። በልጅነታችን ኛ አትክልት ስንኮተኩት የተለያዩ ፍራፍሬዎችን ስናሳድግ ነው በቤታችን ውስጥ ያደግ ነው። አሁንም ድረስ ያደግንበት ቤት ውስጥ የማንጎ አቮካዶ፣ የተለያዩ ፍራፍሬዎች አሉ። እንደ አንድ ግዴታም ነበር የሚታይብን በልጅነታችን ስናድግ ማለት ነው። እነሱ መንከባከብ እሱም ወደዚህ የመጣ ይመስለኛል። ከዛ በኋላ በሁለት ሺ አስራ ዘጠኝ ነው ይህን ነገር ሀሳብ ያመጣሁት የነበረ ወደ ሀሳቡ የገባሁበት ምክንያት ምን ነበር? ሁለት ሺ አስራ ስምንት ላይ አዲስ አበባ ዓለም ላይ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ሆና በጣም ኃይለኛ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ ተመድባ ነበረ። ይሄ በጣም አሳስቦኝ ነበረ። የሀገር ደግሞ እንደምታስቡ ከሆነ ስፔሻሊ ደግሞ አዲስ አበባ ላይ ፌስታል በየ ቦታው በግድ የለሽነት ሲጣል እናያለን። እንዲሁ በነጻ ደግሞ በየወሩ ወደ ሁለት ሚሊዮን የሚሆኑ ፌስታሎች አዲስ አበባ ላይ ብቻ በነጻ ይታደላሉ። እነኚህ ሁለት ሚሊዮን ፌስታሎች ደግሞ በስራ ሲጣላሉ አይጣሉ የሚለው እንግዲህ የምናየው ነገር ነው። ይሄ በጣም ለእኔ አሳሳቢ ሆነብኝ ነበር። ሰው መጀመሪያ ላይ ያሰብኩት እንደውም ኢንተርኔት ላይ የእንቁላል ማስቀመጫዎችን ከወረቀት እና ከአትክልት ዘር ጋር እየቀላቀሉ የሚሰሩ አንድ የወጣት ቡድኖችን አየሁኝና በጣም አስደንቆኝ እሱን ለመስራት ነበር ያሰብኩ የነበረው ነገር ግን የወረቀት ማስቀመጫ ከሀገራችን ላይ ኦልሬዲ ድጋሚ በሚጠቀሙት ወረቀት እየተሰራ ነው ያለው። ና አይ ቲንክ እሱ ጥሩ ቦታ ይዛል ብዬ ስላሰብኩኝ ወደ ፌስታል ለመዞር ፈለኩኝ። አሁን እነኝም ቦታዎች በተቻለ አቅም ፌስታልን እንዲያስቀሩልን በሚል ሰውን ይሄ ይተከላል፣ ወደ አትክልትነት ይቀየራል የሚለውን ኢንትረስትድ ሆኖበት እንሞክረው ብሎ የሚጀምረውም ነው ይህንን ሀሳብ ያመጣበት። በአሁን ሰዓት ቦርሳዎቹ በጥቂት ቁጥር ብቻ እየተመረቱ መሆኑን የምትናገረው ረዴት ለጊዜው የቲማቲምና የካሮት ዘር መያዛቸውንና በቀጣይ ሰፊ የዘር ምርጫ እንዲኖራቸው እየሰሩ መሆኑን ታስረዳለች። እኛ ዋነኝነት ያሰብነው በማሽነሪ የታገዘ ማምረት ለማካሄድ ነው ያሰብነው። ነገር ግን አሁን ላይ አቅማችን እዛ ላይ አልደረሰም። ስለዚህ በኪራይ ማሽኖች እየሰራን ነው ያለ ነው። በራሳችን ማሽን ሲሆን ማሽኖችን በመከራየት ነው እየሰራን ያለ ነው። ለእነዚህ ደግሞ የምንጠቀማቸው አንደኛ ከዚህ በፊት ጥቅሜ ብሎ የነበረ ወረቀት አሁን ደግሞ በድጋሚ ተዘጋጀ ማለት ነው። እሱን እንጠቀማለን። የአታክልት ዘርን እንጠቀማለን። የአታክልት ዘሩን ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ ምክንያቱም የማይኖርበት መንገድ ነው የምንጠቀመው። ከዚህ በተጨማሪ ግሉ ወረቀቱን፣ የማጣበቂያ የመሳሰሉትን ነገሮች እንጠቀማለን። ከዚህ በተጨማሪ መጨመር የምፈልገው ነገር ምንድን ነው፣ ብዙ ጊዜ ወረቀት ቦርሳ መያዣዎች ወይ ገመድ ይሆናሉ፣ የቃጫ ይሆናሉ። እኛ ግን ሙሉ ቦርሳው ከአፈር ጋር እንዲዋሀድ ስለምንፈልግ ሙሉ በሙሉ ከወረቀት የተሰራ ነው በሩ ላይ አፈርም ላይ ምንም አይነት ጉዳት ናስከትሉ ኬሚካሎችን ብቻ ነው የምንጠቀመው። ሁለት እስከ ሶስት ጊዜ መልሰን እንንጠቀመው ብለን ነው የምናስበው። ምክንያቱም እጣ ገዝተን ስንመጣ በፌስታላይዘን ከገባን በኋላ አጣጥሸን እናስቀምጠያለን ለድጋሚ ድጋሚ ለመጠቀም ማለት ነው። ይሄኛውንም በዛ ወይ ለመጠቀም ነው አጣጥሾን ቶቻችን በተደጋጋሚ ገበያም ሲሄዱ ምንም ሲሉ እራሱን እንዲጠቀሙት፣ ብክነት የሚለውንም ነገር በእጅጉ ለመቀነስ ይረዳናል። ዘሮችን አሁን ላይ ከኢትዮጵያን ሲድ አሶሲሽን ጋር ለዘር ዘር የሚሆነውን ማቅረቡ በመነጋገር ላይ ነን። ያለ ነው ለጊዜው እየተጠቀምን ያለ ነው የካሮትና የቲማቲም ዘርን ነው። ነገር ግን ወደፊት ምን እናስባለን? ቦርሳዎችን በተለያዩ አይነት ሰው በምርጫው የተለያዩ አይነትን ቬጅቴብልን እየመረጠ እሱ ዘር ያለበትን ቦርሳ እያለ እዛ እንዲገዛ እናስባለን። ይሁንና ሲተከል የሚበቅለውን ቦርሳ ለገበያ በማብቃትና በማስተዋወቅ ሂደት ውስጥ የተለያዩ ፈተናዎች እንዳሉባቸው ነው ረዴት የምትናገረው። አንደኛው ቻሌንጅ ምንድን ነው? ህብረተሰቡ የፌስታልን ጉዳት ጉዳት ብሎ አልተገነዘበውም፣ ወይም የምር የሚያደርሰው ጉዳት ምን እንደሆነ አላወቀውም። ይህ በጣም ትልቅ ቻሌንጅ ነው። አንድ ነገር ሰው እንደሚጎዳው ካላወቀ በቀር ሊያቆመው ፈቃደኛ ሊሆንልን አይችልም። ሁለተኛው ደግሞ የዋጋ ጉዳይ ነው። ፌስታል ኦልሞስት ምንም ሳንከፍልበት ማለት ይቻላል በየቀኑ ቤታችን ብዙ ሰብስበን እንገባለን። ለምንገዛው እቃ እንከፍላለን። ለፌስታል ግን አንከፍልም። ግን በብዛት ይዘነው እንገባለን። ከዚህ ጋር መወዳደሩ ትንሽ ይከብደናል። ለእኛ ቦታዎች ማለት ነው። በሁለት አይነት ሳይዝ ነው የሚመጡት መካከለኛ ሳይዝ እና ትልቅ ሳይዝ ሆኖ ማለት ነው። ትልቁን ሳይዝ የምንሸጠው በስምንት ብር ነው። ሚዲየሟን ደግሞ በስድስት ብር ነው የምንሸጣት። በስምንት ብር የሚሸጠው አሁን አዲስ አበባ ገበያ ላይ ባሉ ሌሎች የወረቀት ቦርሳ በአስራ ሶስት ብር የሚሸጠው ነው እኛ በተቻለ አቅም ዋጋችንን ለማውረድ አስገናል። ምክንያቱም አላማችን አንደኛ ተደራሽነቱን ማግዛት፣ እንዲሁም አዌርነስ መፍጠር ስለሆነ ዋጋችንን በደንብ አውርደን እየቀራ ነው ያለ ነው። ሌላው ደግሞ ደረጃ ደግሞ ስንመጣ ባለፈው ዓመት ላይ የተወካዮች ምክር ቤት ፌስታልን ከገበያ ላይ እንዲወጣ የሚል ህግ አውጥቶ ነበረ። ነገር ግን ህጉ መሬት ላይ ወርዶ አላየነውም እስካሁን። ከዚህም በፊት እነዚህን የመሳሰሉ ህጎች ሲወጡ እንሰማለን። ነገር ግን ሲተገበሩ አይተናቸው አናውቅም። በቆራጥነት እነኚህ ህጎች ካልተተገበሩ በቀር አንደኛ እነኚህ ነገሮች መስራት ከባድ ነው። ሁለተኛው የነገይቷ ኢትዮጵያን በጣም የምታሰጋት ሆናለች። ፕላንተብል ባክስ ወይም መተከል የሚችሉ ቦርሳዎች ፋብሪካ አቁሞ ሙሉ ለሙሉ ወደ ስራ ለመግባት የገንዘብ ድጋፍ የሚሻ ሲሆን የብሉሙን የስራ ፈጣሪዎች ውድድር ላይ የማብቂያ መርሃ ግብር ውስጥ በተመቻቸላቸው እድል በመጠቀም እየተንቀሳቀሱ ይገኛሉ። በአሁን ሰዓት ለመጨረሻው ዙር ካለፉት ተወዳዳሪዎችን መካከል ናቸው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።